ያ ፌዴራላዊ ዲሞክራሲያዊ አንድነት መድረክና ሰማያዊ ፓርቲ መንግስት የድርድር ጥያቄ እንዳቀረበላቸው አስታወቁ። ሁለቱም ተቃዋሚ የፖለቲካ ድርጅቶች ድርድሩን ለመጀመር ዝግጁ መሆናቸውንም ገልጸዋል። ድርድሩ ገለልተኛ የሀገር ውስጥ አደራዳሪዎች ይኖሩታል ተብለዋል። መለስካቸው አመሀ ዝርዝራለው። ገዢው ግንባር ኢህአዴግ አዲስ ሊቀመንበር መርጦ በፓርላማው በጠቅላይ ሚኒስትርነት ካሾመ ሁለት ወራት አለፉ። አዲሱ ጠቅላይ ሚኒስትር አብይ አህመድ በባለ ሲመታቸው ዕለት ባሰሙት ንግግር ስለ ሰላምና ፍትሕ በተለያየ መንገድ ለሀገራቸው ለሚታገሉ ኃይሎች ሁሉ አዲስ ይፈጠራል ባሉት የፖለቲካ ህዋ ገብተው እንዲያግዙ ጥሪ አቅርበው እንደነበረ አይዘነጋም። ትናንት ዶክተር መረራ ጉዲና የኦፌኮ ሊቀመንበር ለቪኦኤ በሰጡት ቃለ ምልልስ መድረክ አዲስ የድርድር ጥሪ እንደቀረበለት ገልጸዋል። ለድርድር ጠይቆናል። በአጭር ጊዜ ውስጥ መድረክ ድርድር ውስጥ የሚገባ ይመስለኛል። ይሄ የብሔራዊ አንድነት መንግስት ለድርድር የምናቀርበው እኮ ነው። ከዚም ብለን ባዶ እጃችን እየን ያደግ ይህን ይቀበላለው ወይ አይቀበልም እያለ የሚመልስበት ሳይሆን ከኢትዮጵያ ህዝቦች በተደበቀ መንገድ ሳይሆን መድረግ ምን ይዞ ነው ድርድር ውስጥ የሚቀርበው ሲባል መሰረታዊ በሆነ መንገድ ይሄን ነገር ሊለውጥ የሚችል ሰላማዊ ሽግግር ብሎ ኢህአዴግ ጠዋትና ማታ የሚያወራ በሀቅ ሰላማዊ ሽግግር እንዲሆን፣ ሰላማዊ ለውጥ እንዲሆን ከኢህአዴግ ጋር ባዶ እጃችን ሳይሆን ይሄንን ሰነድ በእኛ በኩል ለድርድር የቀረበ ሰነድ ነው። ቀን ተቆርቷል። እዚህ አጭር ጊዜ ውስጥ ድርድር ለመጀመር መንግስት ጽፎልናል። እኛም በአጭር ጊዜ ውስጥ አደራዳሪዎችን ይዘን ለመቅረብ እየሰራን ነው። አደራዳሪዎችን ይኖራሉ አደራዳሪዎችም ይኖራሉ። ይህንንም መንግስት የተቀበለ ይመስለኛል። በሀገሪቱ የታወቁ ምሁራን ሊሆኑ ይችላሉ። ኢትዮጵያ ፖለቲካምም ታሪክም የሚያውቁ ሰዎች አደራዳሪዎችን ይህን ሰነድ ይዘን ለዝልድ ለመቅረብ ልክ እንደ መድረክ ያለ ጥሪ የቀረበለት ሌላው ተፎካካሪ የፖለቲካ ፓርቲ ሰማያዊ ነው። የሰማያዊ ፓርቲ ሊቀመንበር አቶ የሸዋሳ ሰፋ ደብዳቤው መቼ እንደተጻፈ ባይነግሩንም ከጠቅላይ ሚኒስትር ጽህፈት ቤት ስለተጻፈው ደብዳቤ ይዘት ገልጸውልኛል። ግልጽ የሆነ ወደ ድርድር እንድንገባ የሚጠይቅ ደብዳቤ በጽህፈት ቤት ኃላፊዋ የተፈረመ ደርሶናል። ምን ነበር የሚለው እንግዲህ መንግስት የተለያዩ ነገሮችን ለማስተካከል ለመደራደር ዝግጁ ነውና ከዚህ በፊትም ድርድር ላይ ነበርን። ያንን ድርድር ትላችሁ ወጥታችኋል። አሁን ግን ተመልሳችሁ እንድትገቡና እንድንነጋገር እንጠይቃለን የሚል ነው አጠቃላይ ይዘቱ። አቶ የሸዋስ አለፍ ብለውም ይህ ጥሪ ለድርጅታቸው ከቀረበ በኋላ በድርድሩ አካሄድ ላይም ከመንግስት ጋር ውይይት እየተደረገ ጭምር እንደሆነ ያስረዳሉ። እንደ ዛሬ ሁለት ዓመቱ አይደለም ጉዳዩ፣ ብዙ የተቀየረ ነገር አለ። ስለዚህ ጥሪው ሁሉ አቀፍ ይሁን። ኦዴፍ ነው የሚባለው ከውጭ የመጣው ለነሱ ወይ ለመድረክ ወይ ለሰማያዊ እንደዚህ በጓዳ ሳይሆን ሁሉ አቀፍ ጥሪ ይደረግ። የሚመጣ ይምጣ፣ የማይመጣ የእሱ ጉዳይ ነው። የሚሆነው ግን ያው አሁን የምረት አዋጅ ምናምን እንደተባለው ሁሉ የህግ መሰረቶች ይጠይቃል። ስለዚህ ሁሉ አቀፍ ይሁን ጥሪ የሚል አንድ ጥያቄ ቅድመ ሁኔታ ላረግ ነው ይህን ጥያቄ አቅርበን በደንብ አስረዱን ብለውን ገብተን አስረድታል። ሀገር ውስጥ ሰላም ይስፈን ከተባለ በኤርትራ በኩል ወይ በሞያሌ በኩል እየተተኮሰ እዚህ እኛ ብንደራደር ምንም ጥቅም የለውም። ለሀገር እንደሚያሰብ ሰው ጥሪው እንዲህ እንዲሆን እንፈልጋለን አልናቸው። እያሰብንበት ነው አሉን። እሱን በጣም ፖዘቲቭ መልስን የሰጡን። አደራዳሪን በተመለከተ ግን እንቀበላለን አሉ። የሁለቱንም ፓርቲዎች መሪዎች ለድርድር ይዘው የሚቀርቡት ጉዳይ በምን እንደሚያጠነጥን ቪኦኤ ጥያቄዎች አቅርቦ ነበረ። የዶክተር መረራ ጉዲና መልስ ባጭሩ ይህን ይመስላል። የኢህአዴግ ብቻውን ለማስተዳደር ያልቻለበት ሀገሪቷን ብቻውን ማረጋጋት ያልቻለበት ሁኔታ አለ። አንድ ሁለት፣ ደግሞ አስተማማኝ ምርጫ ለማካሄድ የኢህአዴግ ብቻውን ለዛ ዋስትና የሚሰጥበት ሁኔታ እና ቁመና የለው። ስለዚህ እዚህ መሀልኛ ኢህአዴግንም ሙሉ በሙሉ ከስልጣን ውረድ ሳንል ኢህአዴግ ደግሞ ብቻውን ይህን ሀገር ሰላምና መረጋጋትም ይፈጥራል፣ ነጻና ፊታዊ ምርጫ ሊያመጣ ይችላል ብለን ማመኑ ምንም ዋስትና ስለሌለን እውነትም የኢህአዴግ መሪዎችም ደግሞ ሰላምና መረጋጋትን በሀቅ እያመጣን ነው፣ ብሔራዊ መግባባትን እየፈጠርን ነው የሚሉ ከሆነ ሁሉን አቀፍ የብሔራዊ አንድን መንግስት እንዲፈጥሩ ለመግፋት ነው። ከሁለቱ መቅጣጫ የሰማያዊ ፓርቲን አቋም ደግሞ አቶ የሺዋስ አሰፋ ያቀረቡት በዚህ መልኩ ነበረ። ኢህአዴግ ለሚቀጥለው ምርጫ የሆኑ ማሻሻያዎችን አድርጎ መግባት ነው። እንደ ዓላማ ብለው የገለጹልን። በሰማያዊ በኩል ደግሞ እስከ ዛሬዋ ቀን ድረስ ይህ ህዝብ አገዛዝ ውስጥ ነው ያለ። ስለዚህ ከአገዛዝ ወደ ዲሞክራሲ የሚሄድበትን መንገድ ማበጀት ነው። በእነሱም በእኛ በኩል ጊዜ የለም በሚል ተስማምተናል። ቶሎ ለመጀመር ማለት ነው። አሁን በእነሱ እጅ ነው ያለው። እኛ አደራዳሪዎችን ሰጥተናል፣ ታዛቢዎችን ሰጥተናል፣ ሚናቸውን ሰጥተናል። እዛ ላይ ተስማማን። በሰማያዊ በኩል ቅድሚያ የሚሰጠው አጀንዳ ነው ይሄ። ነገው ነው መጀመር እንችላለን። እንደዚህ አካሉ መጀመሪያ ይህንን የአገዛዝ የሚሉትን ስርዓት መለወጥ አለብን የሚል ጥያቄ ያለው ማለት ነው፣ ፓርቲያቸው። አዎ፣ ዋናው እኮ አሁን ሰማያዊ የራሱ ጥያቄ አይደለም፣ የህዝብ ጥያቄ ነው ይዞ የሚገባው። ዘመርም የነበረው ዳውን ዳውን የሚል ነው፣ ሚኒስትሮች ይቀየሩ ምናምን የሚል አይደለም። ያ ለውጥ ግን ሰው ሳይጎዳ ሳይሞት እንዲሆን፣ በሰላማዊ መንገድ እንዲሆን ይፈልጋል። ያንን ማገዝ ነው እኛ እንጂ ጥገናዊ ማድረግ አይደለም። እንደው በመዋቅር አኳያ ይሄ ሲተረጎም እንደ ሽግግር መንግስት ማለት ነው እንደ ብሔራዊ አንድነት መንግስት ማለት ነው። ምንድን ነው እስኪ እናንተ መዋቅር ደረጃ ስትሉት? በጣም አመሰግናል ይሄ በጣም በተደጋጋሚ ውጭ ሀገር እዚህም ተነስቷል። ሁሉም ሽግግሮች ናቸው የባላደራም ይባል የብሔራዊ አንድነትም ይባል የሽግግርም ይባል ከአምባገነናዊ ስርዓት ወደ ዲሞክራሲ የምንሸጋገርበት ነው። የነበርንበት ያገዛዝ ስርዓት ነው፣ አስተዳደር አልነበረም። ስለዚህ ወደዛ ለመሸጋገር የሚጠቅሙ ናቸው። የትኛው ይጠቅማል እንደ ፓርቲ ቁጭ ብለን መነጋገር እንችላለን። ብዙም ልዩነት አያመጣም ሪፎርም አድርጎም በዚህ በራሱም ወደ ሌላ መሻገርም ይቻላል። እሱ ላይ ብዙ የከረረ ልዩነት የለንም። ስለዚህ ተቋም የለንም። ተቋምን ማበጀት፣ ህጎችን ማበጀት፣ ህገ መንግስቱን ማሻሻል የእነዚህ ድምር ሽግግር ይባላል። ከአገዛዝ ከጠመንጃ ወደ ካርድ የምንዞርበት ይሆናል። አቶ የሸዋስ አክለው እንዳሉት ከሆነ ይህ ድርድር ፈጥኖ መጀመር ያለበትን ያህል ረዥም ጊዜም መውሰድ የለበትም። በጉዳዩ አጣዳፊነት መንግስትም ገዢው ግንባርም ተፎካካሪ የፖለቲካ ኃይሎችም የሚስማሙበት ይመስላል። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ